አውሮፓና ጀርመን በጎርጎረሳዊ 2015 ጀርመን የገቡት ስደተኞች ቁጥር ወደ 1.1 ሚሊዮን ይጠጋል። ይህም ከሁለተኛው የዓለም ጦርነት ወዲህ በአውሮጳ ታሪክ ታይቶ የማይታወቅ ክስተት ተብሏል። በተለያዩ የጀርመን ከተሞች የሚገኙት እነዚህ ስደተኞችም የተገን ጥያቄ ማመልከቻ እስኪያስገቡ ድረስ ወራት ሊወስድ ይችላል። የእያንዳንዱ ተገን ጥያቄ ማመልከቻ ታይቶና ተመርምሮ ጀርመን ተገን ሊሰጠው ይገባል ወይንም አይገባም የሚል ውሳኔ ላይ ለመድረስም እንዲሁ ብዙ ጊዜ ይጠይቃል። ከአንድ ዓመት ወዲህ ጀርመን የገቡት ተገን ጠያቂዎች ቁጥር ከስከ ዛሬው እጅግ ከፍተኛ መሆኑ የጀርመን የተገን ጠያቂዎችና የስደተኞች ጉዳይ መስሪያ ቤት ለተገን ጠያቂዎች ማመልከቻዎች ከቀድሞ በፈጠነ አሰራር መልስ እንዲሰጥ አስገድዷል። የመስሪያ ቤቱ ኃላፊ ፍራንክ ዩርገን ቫይዘ ባለፈው ሳምንት መጀመሪያ ላይ እንደተናገሩት በጎርጎሮሳዊ 2016 ዓ.ም መስሪያ ቤታቸው ቢያንስ ለአንድ ሚሊዮን ስደተኞች ጉዳይ ውሳኔ መስጠት አለበት። በ2016 ዓ ም አንድ ሚሊዮን ውሳኔዎችን መስጠት ይኖርብናል። ይህም በአሁኑ ጊዜ ወደ ጀርመን ከሚገቡት ተገን ጠያቂዎች ቁጥር ማነስ ጋር ይተያያዘ አይደለም። የመቀበል አቅማችንን ለማዘጋጀት ወሳኙ ምን ያህል ሰዎች ይመጣሉ የሚለው ነው። ሁለት፣ ሶስት ወይም አራት መቶ ሺ ወይስ አሁን የገቡት አምስት መቶ ሺ ብቻ ናቸው? ይህ ደግሞ የሚታወቀው በዓመቱ መጨረሻ ነው። ጀርመን ፍራንክፈርት ነዋሪ የሆኑት የፖለቲካ ሳይንስ ምሁርና የህግ ባለሙያ እንዲሁም የጀርመንኛ ቋንቋ መምህርና አስተርጓሚ ዶክተር ለማይ ፍራሸዋ ግን በጎርጎሮሳዊ 2016 ለአንድ ሚሊዮን የተገን ጠያቂዎች ማመልከቻዎች ውሳኔ መስጠቱ የሚሳካ አይመስላቸውም። እሳቸው እንደሚሉት ከልምድ እንደሚያውቁት የእያንዳንዱ ስደተኛ ጉዳይ በሚሰማበት አሰራር ይህ ተግባራዊ መሆኑ አጠራጣሪ ነው። በእርግጥ ከመንግስት በኩል ምኞቱ ቢኖርም በምድር ላይ በሚወርድበት ጊዜ ውሳኔውን መወሰን ያለባቸው ዳኞች ናቸው። አንድ ስደተኛ ጀርመን በሚመጣበት ጊዜ የጀርመን የስደተኛ ህግ የሚለው ብቻ ሳይሆን ዓለም አቀፍ የስደተኛ ህግ አለ። የዓለም አቀፉ የስደተኛ ህግ እና የጀርመን የስደተኛ ህግ በሚለው መሰረት በተለይ ህገ መንግስቱ እያንዳንዱ ስደተኛ የመጣበት ችግር የተለያየ ስለሆነ እያንዳንዱ መሰማት አለበት። አንድ ሚሊዮኑንም እድል ሰጥቷቸው ሰምተው በአንድ አመት ውስጥ ይጨርሳሉ የሚል እስካሁን ድረስ ከተደረገው ልምድ በመነሳት የሚል እምነት የለኝም። የሚጨርሱም አይመስለኝም። ግን ያው እቅድ መኖሩ ያንን ነገር መጀመሩ የጀመሩት ነገር እንደሚጨረስ ስለሚታወቅ መጀመሩ እና እቅድ ማውጣቱ መጥፎ አይመስለኝም። ነገር ግን ካለው ልምድ አኳያ የሚጨርሱ አይመስለኝም። የጀርመን የተገን ጥያቄዎችና የስደተኞች ጉዳይ መስሪያ ቤት ኃላፊ ባለፈው ሳምንት እንዳሉት መስሪያ ቤታቸው የደረሱትን ማመልከቻዎች እያየ ነው። ሆኖም ሂደቱን ያጓተተው የስደተኞቹ ቁጥር መብዛት ብቻ ሳይሆን በየገቡባቸው ከተሞች የተመዘገቡ ስደተኞች በሙሉ የተገን ጥያቄ ማመልከቻቸውን ለመስሪያ ቤታቸው ሳያስገቡ መቅረታቸው ሳይሆን አይቀርም። በማዘጋጃ ቤቶች እና በፌዴራል ክፍለ ግዛቶች ከሶስት እስከ 400 ሺህ ተገን ጠያቄዎች ተመዝግበዋል። እስካሁን ግን እነዚህ ተገን ጠያቄዎች ለእኛ ማመልከቻ አላስገቡም ብለን እናስባለን። እኛ በአሁኑ ጊዜ ከ300 ሺህ በታች የሆኑትን የተገን ጠያቂዎች ጉዳይ መመልከት ጀምረናል። ይህም እኛ ጋር የደረሱትንና የምንመራመራቸውን ማመልከቻዎች ቁጥር በአሁኑ ጊዜ ወደ 430 ሺህ ከፍ አድርጎታል። በፌዴራል ክፍላት ሀገራት ካሉት ጋራ በአጠቃላይ ሲደመር ከ700 እስከ 800 ሺህ ይደርሳል። እዚህ ላይ ደግሞ በ2016 ዓ ም ጀርመን የገቡት አዳዲስ ተገን ጠያቂዎች ሲጨመሩ ቁጥራቸው ከአንድ ሚሊዮን በላይ ይደርሳል። ስደተኞች ከአስቸጋሪና አደገኛ ጉዞ ተርፈው ጀርመን በሕይወት መድረሳቸው ለእነርሱ ትልቅ እፎይታ ቢሆንም ጀርመን መቆየት መቻል አለመቻላቸውን ሳያውቁ ለብዙ ወራት በስጋትና በፍርሃት መቆየታቸው ደግሞ ለተለያዩ ችግሮች እያጋለጣቸው መሆኑ ይነገራል። ከመካከላቸው የቤተሰብ አባላቸውን ባል ወይንም ሚስትን አሊያም ልጆችን ሀገራቸው ጥለው ለመጡት ደግሞ ችግሩ የከፋ ነው የሚሆነው። ዶክተር ለማ ብዙ ብዙ ችግር ያመጣል በስደተኛው ላይ ማለት ነው። አንድ ሰው ምግብ በልቶ ተኝቶ ቁጭ ብሎ ስለ ቤተሰቡ የሚያስብ ከሆነ በተለይ ህጻናት ትቶ የመጣ አለ፣ ወይም ወንዱ ወይ ሴቱ እዚያ መጥተው ልጆች ይዞ መንገድ ላይ ያለ አለ። በተለይ አሁን ከሶሪያ የመጡ ስደተኞች ሲታይ ግማሹ ቤተሰብ ቱርክ አገር ነው ያለው፣ ግማሹ እዚህ ነው ያለው። እኔ በግሌም የማውቃቸው አሉ። በጣም ተሰቃይቶ ነው የሚኖሩት። እነዚህ ሰዎች ጊዜ በጨመረ ቁጥር የሚያብዱ ነው የሚመስለው እና ትልቅ የስነ አእምሮ ችግር ያመጣል። በህይወት አፈጻጸም ቅብላ ችግር ያመጣል። ይሄንንም በማየት ነው መንግስት በአሁኑ ጊዜ ቶሎ ብለን እንሰራለን የሚል በዜና ማሰራጫዎች ያወጣው በእውነት ከሆነ አንድ ሰው ህይወቱ ወዴት እንደሚሄድ ነገ ምን ሆናለሁ፣ የዛሬ አንድ ዓመት፣ የዛሬ ሁለት ዓመት፣ የዛሬ አምስት ዓመት የት ነኝ ብሎ ማቀድ ካልቻለ ተስፋ እየቆረጠ ነው የሚሄደው። ተስፋ መቁረጥ ደግሞ በህይወት ውስጥ የመጨረሻ መጥፎ ነገር ይመስለኛል። ዩርገን ቫይዘም ተገን ጠያቂዎች ለቃለ መጠይቅ እስኪቀርቡ ድረስ ብዙ መጠበቃቸው ችግር ሊያስከትል በመቻሉ ይስማማሉ። አንድ ስደተኛ ጀርመን ከገባ ከ12 ወራት በኋላ ጉዳዩ መታየት ሲጀምር ስለ ጉዞው ከሀገሩ ስለወጣበት ምክንያትና አላማው እንዲሁም ስለ አጠቃላይ ሁኔታ እንዴት ትክክለኛ መረጃ መስጠት እንደሚችል አላውቅም። ስደተኛው እዚህ የሚደርሰው ከጭንቀት ጋር ነው። ከዚህ ከደረሰ በኋላ ደግሞ ጉዳዩ እስኪታይ መጠበቅ ይኖርበታል። ይህ ደግሞ ሌላው ጭንቀት ነው። ከዚያ በኋላ ነው ቃለ መጠይቅ የሚደረግለት። እነዚህንና ሌሎች ሁኔታዎችንም ከግምት ውስጥ በማስገባት ኃላፊው ፍራንክ ዮርገን ቫይዘ እንደሚሉት ካለፉት ዓመታት ወደዚህ ዓመት እየተንከባለሉ እንዲሁም አዳዲስ የተገን ጥያቄ ማመልከቻዎች የሚታዩበትን ሂደት ለማፋጠን ታቅዷል። ባለፈው ሚያዝያ መስሪያ ቤቱ ከ60 ሺ በላይ የተገን ጥያቄ ማመልከቻዎችን ተቀብሏል። ይህም ባለፈው ዓመት በተመሳሳይ ወር ከደረሱት ማመልከቻዎች ጋር ሲነጻጸር በ125 ፐርሰንት ጨምረዋል። ከአመልካቾቹ ውስጥ 25791 ሶሪያውያን ሲሆኑ ከኢራቅ፣ ከአፍጋኒስታንና ከኢራን የመጡ ተገን ጠያቂዎችም ይገኙበታል። እስከ 2016 መጨረሻ 1 ሚሊዮን የስደተኞች ማመልከቻዎች ውሳኔ ይሰጥባቸዋል የሚለው የጀርመን የተገን ጠያቂዎችና የስደተኞች ጉዳይ መስሪያ ቤት እቅዱን ለማሳካት የሰው ኃይሉን ለማጠናከር አስቧል። በ2015 የመስሪያ ቤቱ ሰራተኞች ቁጥር 2300 ነበረ። በአሁኑ ጊዜ ደግሞ ወደ 6700 ከፍ ብሏል። ወደፊት ይህን ቁጥር ወደ 7300 ለማሳደግ አስቧል። ዶክተር ለማ ግን ይህ ቢደረግም በተለመደው አሰራር ሂደቱ እንደተፈለገው ሊፋጠን አይችልም ይላሉ። አምስት መቶ ሰራተኞችን ጉዳዩን የሚያው መጨመር የሚያመጣው ትልቅ ነገር የለም። የመጣው ስደተኛ ቁጥር በጣም ብዙ ነው። እንደተባለው በጅምላ የሚወሰን ቢሆን ኖሮ ቀላል ነው። በአንድ ሀገር ከሶሪያ የመጡት ተቀባይነት አላቸው፣ ተቀባይነት የላቸውም። ይሄ በአስር በአስራ አምስት ደቂቃ ውስጥ የሚወሰን ፖለቲካዊ ውሳኔ ነው። ነገር ግን የስደተኛ ህግ በሚለው መሰረት እያንዳንዱ ሰው መሰማት አለበት። አምስት ሺህ ሰራተኛም ጨምሬ ባደርግ አምስት ሺህ ሰራተኛውም እያንዳንዱን ሰው ቀጠሮ ይዞ መስማት መቻል አለበት። ቀጠሮን ይዞ ለመስማት ደግሞ አስተርጓሚዎች መኖር አለባቸው። የስደተኛ አጠያየቅ ፕሮሰስ አለው። አስተርጓሚዎቹ ለሁሉም ቦታ ጀርመን አቀፍ ለሁሉም ቦታ ሊገኙ አይችሉም። ለምሳሌ የኢትዮጵያን በወስድ ኦሮምኛ ቋንቋ፣ አማርኛ፣ ትግርኛ እዚህ አብዛኛው ስደተኛ የሚመጣው ከነዚህ ከሶስቱ ብሔረሰብ ነው። ኦሮምኛ አስተርጓሚ ቢፈለግ በየቦታውን በጣም አስቸጋሪ ነው፣ ሊያገኙ አይችሉም። ፍርድ ቤቶች መጠበቅ አለባቸው ወረፋ። ከዚህ አኳያ የሰው ቁጥር መጨመሩ ችግሩን ሊቀርፎ ይችላል። ነገር ግን እንደተባለው ካለ ልምድ አኳያ እኔም በአስተርጓሚነት ሰራለሁ፣ ከአስተማሪነት ጎን ለጎን የትርጉም ስራ አገልግሎትም ስለምሰራ እና ቢሮ ስላለኝ በእውነት ይሄ እቅድ ከእውነት የራቀ ይመስለኛል። ጀርመን ተገን የሚጠይቀው ቁጥር ቢጨምርም ከ2016 ዓ ም አንስቶ ወደ ጀርመን የሚመጡ ስደተኞች ቁጥር ግን እየቀነሰ ነው። የጀርመን የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ባለፈው ሰኞ እንዳስታወቀው በሚያዝያ ወር የመጡት አዳዲስ ስደተኞች ቁጥር ወደ 16 ሺህ ይጠጋል። በቀደመው በመጋቢት ወር 21 ሺህ፣ በየካቲት 61 ሺህ፣ በጥር ደግሞ ዘጠና ሁለት ሺ ስደተኞች ናቸው ጀርመን የገቡት። ወደ ጀርመን የሚመጡት ስደተኞች ቁጥር እየቀነሰ የሄደውም ስደተኞች በብዛት ወደ አውሮፓ የሚገቡበት የባልካን መስመር ከመጋቢት አንስቶ በመዘጋቱ ነው። የስደተኞች ቁጥር እየቀነሰ መሄድ የተገን ጠያቂዎችና የስደተኞች ጉዳይ መስሪያ ቤትን ጫና ያቃልላል ተብሎ ይጠበቃል። ይሁንና የመስሪያ ቤቱ ኃላፊ ዩርገን ቫይዘን እንደሚሉት የታቀደው ካልተሳካ የአንዳንዶቹ ጉዳዮች ውሳኔ ሳኒ ወደሚቀጥለው ዓመት ሊገፋም ይችላል። ምን ያህል እንደሚመጡ እናያለን። ከ2016 መጀመሪያ አንስቶ እኛ ጋ የመጡት 190 ሺ ተገን ጠያቂዎች ናቸው። በዚህ ዓመት የ500 ሺውን ጉዳይ መመልከት እንችል ይሆናል። ሊታይ ያልቻለው ደግሞ ወደ 2017 ዓ ም ይሻገራል። በአሁኑ ጊዜ አንዳንድ የተገን ጥያቄ ማመልከቻዎች ቶሎ ውሳኔ ያገኛሉ። ለምሳሌ ጦርነት ከሚካሄድባት ከሶሪያ የሚመጡ ስደተኞች ጉዳይ በአንድ ሳምንት ውስጥ ውሳኔ ሊያገኝ ይችላል። ሆኖም ሰዎች የሚሰደዱበት ምክንያት ግልጽ ካልሆነባቸው ሀገራት የሚመጡ የሌሎች ስደተኞችን ጉዳዮች ማጣራት እና ውሳኔ መስጠት ደግሞ ከሶስት እስከ ስድስት ወራት ሊወስድ ይችላል እንደ መስሪያ ቤቱ የፌዴራል ጀርመን የተገን ጠያቂዎች እና የስደተኞች ጉዳይ መስሪያ ቤት በጎርጎሮሳዊ 2016 ዓ ም አንድ ሚሊዮን ለሚሆኑ የተገን ጠያቂዎች ማመልከቻዎች ውሳኔ ለመስጠት ባወጣው ቅድ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እስከምንገናኝ ደህና ቆዩን።